ባልደረባችን ሰለሞን አባተ ማርፈጃውን የዋሽንግተን ዲሲን አስተዳደር ጨምሮ በሦስቱ የአካባቢያችን ግዛቶች ቨርጂኒያ፣ ሜሪላንድ እና ዋሽንግተን ዲሲ የተለያዩ የምርጫ ጣቢያዎች ተዘዋውሮ አንዳንዶቹን መራጮች አነጋግሮ ያጠናቀረውን ይዞ ቀርቧል። ሰለሞን። ሰሎሞን አመሰግናለሁኝ። እንዳልከው ከዛሬ ከማለዳው ጀምሮ በተለያዩ አካባቢዎች ተንቀሳቀሼ ነበር። በእነዚህ በሶስቱም በዋሽንግተን ዲሲ አካባቢ ባሉ አካባቢዎች፣ በሜሪላንድም በቨርጂኒያም፣ እነዚህ ክልሎች ውስጥ እነዚህ ስቴቶች ውስጥ እንደሚታወቀው በዩናይትድ ስቴትስ ይህ አጠቃላይ ምርጫ በሚደረግበት ጊዜ ፕሬዚደንታዊ ምርጫ ሳይሆን ለምሳሌ በአሁኑ ጊዜ በየሁለት ዓመቱ የሚመረጡት የሕዝብ ተወካዮች ምክር ቤት አባላት እንዳሉ አራት መቶ ሰላሳ አምስቱም እንደገና ድምጽ ይሰጥባቸዋል። ከሕግ መወሰኛ ምክር ቤቱ ደግሞ ከሴኔቱ በስድስት ዓመት ነው የሚመረጡት እና በአሁኑ ጊዜ ሰላሳ ሶስቱ ክፍት ስለሆኑ ለሰላሳ ሶስቱ ወይም መቀየር አለባቸው። በ33ቱ ላይ ድምጽ ይሰጣል። ከዛ በተረፈ ደግሞ ለምሳሌ እንደ ሜሪላንድ አይነት ክልል የጫዋታ ወይም የቁማር ጋምብሊንግ ይሉታል። ይህንን በተመለከተና የጋብቻ እኩልነትን የተመሳሳይ ፆታዎች ጋብቻን እኩልነት በተመለከተ እንደዚሁም ሌሎች ህገ መንግሥታዊ ማሻሻዎችን በሚመለከት ቨርጂኒያም ውስጥ ሜሪላንድም ውስጥ እንደዚሁ ህዝበ ውሳኔ ይሰጥባቸዋል። ህዝበ ውሳኔም በዩናይትድ ስቴትስ ምርጫ የሚሰጠው በዚሁ በአጠቃላይ ምርጫ ወቅት ነው። ከዛ በተረፈም ለየክልላቸው ወይም ለየ ስቴቱ የሚፈልጓቸውን ባለስልጣናት ይመርጣሉ። እነዚህ ሁኔታዎች በዛሬው ዕለት በቨርጂኒያ በሜሪላንድና በዋሽንግተን ዲሲ በተሳካ ሁኔታ ሲካሄዱ አይቻለሁኝ። ሪፐብሊካን ፓርቲው፣ ዴሞክራቲክ ፓርቲው፣ ኮንስቲቱሽን ፓርቲው፣ ሊበርታሪያን ፓርቲውና ግሪን ፓርቲው አምስቱ ፓርቲዎች ለፕሬዚደንታዊ ምርጫ እጩዎቻቸውን አቅርበዋል። የግሪን ፓርቲው ፕሬዚደንታዊ እጩ ጂል ሽቴን ሴት ናቸው እና ለፕሬዚደንትነት ሲወዳደሩም የመጀመሪያዋ ሴት መሆን ናቸው ነው ሚስ ጅል እና በዚህ ላይ ነው አሁን የአሜሪካ ህዝብ ድምፁን እየሰጠ ያለው በእነዚህ የምርጫ ጣቢያዎች ውስጥ በተዘዋወርኩበት ጊዜ ኢትዮጵያውያንን አግኝቻለሁኝ ድምፅ የሚሰጡ የበጎ ፈቃድ አገልግሎት የሚሰጡ አግኝቻለሁኝ የሚከተለውን ብለውኛል ሳሙኤል ስም መኮንን እባላለሁ የት ነው የምትኖረው ዋሽንግተን ዲሲ ቮት ላደርግ ነው የመጣሁት እና ወስናህል ማን እንደምትመርጥ ኦፍኮርስ ልትናገር ትችላለ? ኦባማ ነው መርጠው። ለምን እንግዲህ ጥሩ አርጎ የሚያደርግ ለእኛም ጥሩ የሚያደርግ መስሎ እስካሁን ካየሁት ውስጥም ጥሩ እየሰራ ነው ያለው። ለዛ ነው የመጣት። ሪፐብሊካኑ ደግሞ የሚሉት ኦባማ ጥሩ አልሰራም እስካሁን ድረስ ያለው ሪኮርዱም ጥሩ አይደለም። እንግዲህ እኔ እስካየሁት ድረስ ና ጥሩ እንደሰራ ነው ያየሁትም፣ ብዙ ለውጦችም አይቻለሁ። በዚች አራት አመት ና አራት አመት ደግሞ የበለጠ ለመለወጥ አራት ሌላ ሞር ፎር ይርስ ቢጨመርለት ጥሩ እንደሚሆንለት እርግጠኛ ነኝ። ለምንድን ነው ሚትሮምኒ ነው የማትመርጠው? አንደኛ አምናት ሪፐብሊካን አም ዲሞክራት ፓርቲ አባል ነኝ። ስለዚህ አልደግፈውም። ብዙ ካየሁት ውስጥ ብዙ ሸቶችን ነው ያየሁት። በቢኮዝ ኦፍ ዳት ነው ማልመርጠው ሚትሮምኒ ነው። ለመሆኑ ከእንደዚህ አይነት የአሜሪካ ምርጫ ለአፍሪካ ወይም ለሌላው ዓለም የሚተርፈው ነገር ይኖራል? አዎ፣ ለአገራችን ኢትዮጵያ እኔ የአሜሪካ ኮንክሪት ድረስ ጥሩ ነገር ሊኖር ይችላል። እስካሁን ካየነ ውስጥ እየሞከረ ነው። ሀገራችንን ዲሞክራሲያዊ ምርጫ እንዲመጣ ያደርጋል። ከእነሱ በማየት ብዙ ለውጦች ሊመጡ ይችላሉ። ካሁን በፊት ካሳለፉት ካሉት ውስጥ ትንሽ ከማየት ከመማር ጥሩ ሊመጣ ይችላል። ኦባማ ለፎሬነሮች በጥሩ አመለካከት አለሁ የሚል ግምት አለኝ። ሌሎች ሀገሮች ከአሜሪካ የሚማሩት ነገር አለ ብለ ታስባለ? ኦፍኮርስ በጣም የሚማሩ ነገር አለ። በዲሞክራሲያዊ ምርጫ መካሄዱን በሰላም ማንኛውም ሰው ተቃዋሚ ድርጅት ተቃዋሚውን እየተቃወመ በሰላማዊ ምርጫ የሚደረግበት እንደሚኖር ከዚህ ከዚህ እንደሚማሩ እርግጠኛ ነኝ። ዘላለም ታደሰ ልምድ ነው። ደዚህ ልመርጥ። የት ነው የምትኖረ? ሜሪላንድ ታኮማ ፓርክ። ማንን ነው ለመምረጥ? ወስ ፕሬዚዳንት ኦባማን። ለምንድ ነው? ያው ብዙ ነገር የሳቸው ይስማማኛል። ከናቸው ሚስማሙኝ አንደኛ ያው ሄልዝ ኬሩ ጤና ጥበቃ ጤና፣ እሱን ደግፋለሁ። ሌላው ደግሞ የላዊ የስራ ፈጠራ ጥሩ ነው። ሪፐብሊካኖች እነሱ ሪፐብሊካን ጥሎት ሄደው ዲሞክራቱ አንስተውታል። ግን ሪፐብሊካኑ የስራ ፈጠራ ምንም ስራ አልፈጠሩ። እሳቸው እነሱም የራሳቸውን ነው የሚሉት፣ ግን አይደለም። እውነቱን ደግሞ እያየ ነው ነው፣ በውስጡ ያለ ነው። አሁን ከስምንት ፐርሰንት በታች ነው። አዎ፣ ይሄ በኦባማ ነው የሆነው። ኦባማ ከአሜሪካ ውጭ ለሌላው አለም ይጠቅማል። አይ እሱ ላይ እንኳን ብዙም ፎሪን እንትናቸው ብዙም አይደለም። ለምሳሌ በኤድስ እንኳን ብታይ የቡሽ ጊዜ የነበረው ጥሩ ነው የሚባለው ለአፍሪካ ያደረጉት ቡሽ ጥሩ ነው። በሌሎችስ በዚህ በዲሞክራሲ ጉዳዮች ላይ እሱ ላይ ማ ምንም በቃ አልሰሩ። ፕሬዚዳንት ኦባማ እሱን ረስተውታል። እና የምትመርጠው አንተም ፕሬዚዳንት ኦባማ አዎ። በእንደዛ መሆኑ እኛው ትንሽ ደግሞ የባሱ ናቸው። ሜሪላንድ ውስጥ ሌሎች ድምጽ የሚሰጥባቸው ነጥቦች አሉ። ለምሳሌ እንደ ኮስቲን ሰበን የሚባለው የዚህ የቁማር ጫዋታዎች ቦታዎች እሱንም አገነስት ነኝ። እሱንም አልደግፍም ነምበር ሲክስ ያው ቁማሩም እዚህ አካባቢ ላይ ባይኖር ደስተኛ ነኝ። አልደግፍም እሱንም። ሌላኛው የተመሳሳይ ፆታዎች ጋብቻ ነበር ሲክስን እሱንም አገነስት ዛት ነኝ ቦታ አደርጋለሁ። ለምን ጋብቻ ተመሳሳይ ጋብቻንም አልፈቅደም ጋብቻ በአንድ ወንድና በአንድ ሴት መካከል የሚደረግ ጋብቻ ብቻ ነው መሆን ያለበት። ስሜ ሀይሉ መታፈሪያ እባላለሁ። የት ነው የሚኖሩት? አሌክሳንድሪያ ቪርጂኒያ። ለምንድን ነው ወደዚህ መጡት? ዛሬ ለመምረጥ ቦት ለማድረግ መርጠዋል። አሁን ወደ መሄዱ ነኝ። አሁን እየገቡ ነው። ምርጫውን ወስነዋል? ወስኛለሁ። ማን እንደሚመርጠው ያውቃሉ? አውቃለሁ። በርግጥ ፍቃዶ ከሆነ ይናገሩ፣ ካለበለዚያ እኔ አልጠይቁትም። ማለፍ ይችላሉ ከፈለጉ ባልፈው ይሻላል። የእኔ ሰው ነው ብለው እንዲመርጡ ያደረጉት ምንድን ነው? ምንድን ናቸው ነጥቦቹ? ነጥቦቹ አንደኛ እኔ የማምንበት ለማናቸውም ሕዝብ ትክክለኛ የሆነ አቋም ኖሮት ሁሉንም በአንድ መክ ለማስተዳደር ሀብታም ድሀ ሳይሆን ኢኳቫለንት እንዲሆን ስለምፈልግ ስለዚህ ያንን አይዲዮሎጂ ስላለኝ እውነተኛ ዲሞክራሲያዊ የሆነ ፎር ዘ ፒፕል ባይ ዘ ፒፕል ፖሊሲ ለህዝብ ከህዝብ። አዎ ኤግዛክትሊ። ይሄ ሌላው ስክራች ማባክ ፖለቲክስ አይዶንላይክ እኔ መስፍን የተሻባላለሁ። የቮት ኦፊሰር ነኝ፣ የድምፅ መስጫ ኦፊሰር ነኝ። ፐብሊክ ሄልፒንግ ያ እንቆጣጠራለን፣ ሰውን ድጋፍ እንሰጣለን፣ ሰውን ደግሞ ላይን እናስይዛለን የተቸገሩትን እንረዳለን። ስለ ማሽኑ ስካን ማሽኑን አንደርስታንድ የማያደርጉ ሰዎች አሉ። አዎ፣ ስካን ማሽኑን አንደርስታንድ የማያደርጉ ሰዎች አሉ፣ የማያውቁ አሉ። እነሱን ህልፍ እናደርጋለን፣ ይሄን እናደርጋለን። ኤቨሪባዲ ኤክሳይትድ ሆኖ ነው የሚመጣው፣ ደስ ብሎት ነው። አዎ፣ እኔ ራሴ የመጣሁት ከማናቸውም ሰዎች በፊት ነው። ደስ ብሎት ነው የሚመጣው። ኦፍሊ በበጎ ፈቃድ ነው የምትሰራው ስ ምንድን ነው ይሄ አካባቢ አገልግሎት የምትሰጥበታለህ? አሌክዛንደሪ ቨርጂኒያ፣ አሌክዛንደር ቨርጂኒያ፣ አሌክዛንደሪ ሲቲ ነው የምትሰራው። ምርጫ አለ አንተ? አዎ ምርጫ አለ። እኔ አርሊ ቦት ነው ያደረኩት። አዎ ከሁለት በፊት ቀን በፊት አድርጌ ያለሁ። እንዴት ነው የምርጫው ስነ ስርዓት? ያው እንደምታየው ነው። የምርጫው ስነ ስርዓት ያው እንደምታየው እዝጉን ያለው ጥሩ ነው። ሰው በስነ ስርዓት ነው እየመጣ የሚሄደው። ምንም እስካሁን ሀፕን የሆነ ነገር የለም። ኤብሪ ኦፊሰሮች እየሰሩ ያሉት ጥሩ ነው። ከላይ አካል የመጡ ሰዎች በደንብ ነው የሚረዱን። ምንም ወይ ዶንት ሃቭ ኤኒ ፕሮብሌም። ለአሌግዛንድሪያ የመጀመሪያው ራይታችንን በጉልበት ነው ያገኘነው። ያንን ሉዝ ላለማድረግ ነው ትብዬን የመጀመሪያው አላማ። በፊት ጥቁሮች መምረጥ አይችሉማ፣ እና ያንን ልጆቼን ለማስተማር ነው አንደኛ። ሁለተኛ ደግሞ ያንን የምመርጠውን እንትን ሰፖርት ለማድረግ ነው እና ወስነሻልወስኝአለውኛ የውሳኔዎች ካራክተሪዎች ትንሽ የውሳኔዎች ካራክተሪ ሲኮች በነፊት በነፊቱ የትኛው ፓርቲ እንደሚጠቅመኝና እንደማይጠቅመው ለሕዝቡም ለፎሪነሩም ሆነ ለዜጋውም ሆነ in consideration <laughs> are <again>. Yes, i yes. <laughs> oh, like uh, the healthcare problem we have. Yes, yes, yes. Yes. Yes. consideration again Yes. Yes. and Yes. Yes. Yes. Yes. የሪፐብሊካን ፓርቲው ደጋፊዎችና አባላት የሆኑ ኢትዮጵያውያን አሜሪካውያን እንዳሉ ቢታወቁም በተዘዋወርኩባቸው ድምፅ መስጫ ጣቢያዎች ለጊዜው ማግኘት አልቻልኩኝም። ባገኘሁ ጊዜ ይዤ ቀርባለሁኝ። ሌሎች ዝርዝር መረጃዎችንና ተከታታይ መረጃዎችን www ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ወይም ትኩስ ዜና ዶት ኮም ላይ ገብታችሁ መከታተል ትችላላችሁ።